በአፍሪካ በጸረ ሽብር ዘመቻው እያደረገች ያለችውን ጥረት መንግስታት እንዲደግፉ ሲሉ የተባበሩት መንግስታት ድርጅት ጠየቀ። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬስ ዛሬ ናይሮቢ ላይ በመካሄድ ላይ ባለው የአፍሪካ ቀጠና የጸረ ሽብር ዘመቻ ጉባኤ ላይ ያሰሙትን ንግግር ገልሞ ዳዊት ተከታትሎ ተከታዩን አድርሶናል። የአፍሪካ ቀጠና ከፍተኛ የጸረ ሽብር ስብሰባ ዛሬ በናይሮቢ ኬንያ መካሄድ ላይ ይገኛል። በውይይቱ ላይ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጎተሬዥን ጨምረው በርካታ የዓለም አቀፍ ድርጅቶችና መንግስታት ተወካዮች ታድመዋል። ዋና ጸሐፊው አንቶኒዮ ሲናገሩ፣ የዓለም መንግስታት በተለይም የምዕራቡ ዓለም አፍሪካ በጸረ ሽብር እንቅስቃሴ የምታደርገውን ጥረት እንዲደግፉ ጥሪ አቅርበዋል። ዓለም አቀፉ ማኅበረሰብ በዚህ ቀጣና ሽብርተኝነትን እየተዋጉ ያሉ ሀገሮችን መደገፍ አለበት። በሽብር እየደረሰ ያለው አደጋ በሰዎች በተናጠልና በማኅበረሰቦች ላይ ጉዳት አድርሷል። ሽብርተኞች ልክ በሌላው ዓለም እንደሚያደርጉት ሁሉ በአፍሪካም መድፈርን እንደ መሣሪያ እየተጠቀሙበት ነው። ሕፃናትም በፍርሃት ምክንያት ወደ ሽብር ቡድኖች እየገቡ ናቸው። የአፍሪካ ሕዝቦች ግን ጥላቻንና ሽብርተኝነትን የሚያስፋፉ አካላትን በተቻላቸው መጠን እየተፋለሙ ናቸው። በሶማሊያ የአፍሪካ ኅብረት ጥምር ጦር አሚሶም ውስጥ በምዕራብ አፍሪካ በአምስቱ የአካባቢው ሀገሮች የጋራ ኃይል ጂ ፋይቭ ሳህል ውስጥ እየተሳተፉ እንዲሁም በናይጄሪያ ቦኮ ሐራምን በመዋጋት እየተሰለፉ ያሉት አፍሪካውያን ናቸው። የአፍሪካ ሰላም የማስከበርና ጸረ ሽብር እንቅስቃሴ በተባበሩት መንግሥታት የጸጥታ ጥበቃ ምክር ቤት ውስጥ ተጠሪነት ኖሮት በቂ የገንዘብ ድጋፍ ማግኘት አለበት የሚል እምነት አለኝ። ጉቴሬዥ በተጨማሪ አፍሪካ ሽብርተኝነትን ለመቆጣጠር የራሷ የሆነ መላ መዘየድ እንዳለባት አስገንዝበዋል። ዋና ጸሐፊው ሲናገሩ አፍሪካ ጸረ ሽብር ሥራዋን ውጤታማ ለማድረግ የመልካም አስተዳደር ችግሮች፣ ይህ ሰዎች በነጻነት ራስን የመግለጽ መብት መጠበቅ አስፈላጊ መሆኑን አንስተዋል። ጉተሬሽ የአፍሪካ ሀገሮች በሽብርተኝነት ዙሪያ መረጃ መለዋወጥ አስፈላጊ መሆኑን ተናግረው በዚህ ረገድ የኢትዮጵያንና የኬንን ሁኔታ እንደ ምሳሌነት ጠቅሰዋል። ጉቴሬሽ በኢትዮጵያና በኬንያ መካከል ባለው ድንበር አካባቢ የጸረ ሽብር ስራና እና መረጃ መለዋወጥ ልምድ በሌሎች የአፍሪካ ሀገሮችን መካከል መተግበር ያለበት ነው ሲሉ አስገንዝበዋል። በናይሮቢ ውይይት ላይ የወቅቱ የአፍሪካ ህብረት መሪ ሙሳፋቂ ሽብርተኝነትና አክራሪነት በተለያዩ የአፍሪካ አገር ቀጠናዎች መበራከቱን ገልጸው የአፍሪካ ህብረት ግን በተቻለው መጠን በመከላከል እንቅስቃሴ ላይ መሆኑን ተናግረዋል። የአፍሪካ ህብረት የሽብር ጥቃት መንስኤዎችን ለማጥናት የአፍሪካ ጥናት ማዕከል አልጀርስ ላይ አቋቁመዋል። ጅቡቲም ውስጥ የደህንነትና የጸጥታ መዋቅር የመረጃና የልምድ ልውውጥ እየተደረገ ነው። በተመሳሳይ ሁኔታም የአህጉሪቱ የፖሊስ ኃይሎች መረጃ እንዲለዋወጡ እየተደረገ ነው። በተጨማሪም የአፍሪካ ኅብረት በሶማሊያ እንደ አሚሶም በምዕራብ አፍሪካ እንደ ጂ ፋይቭ ሳህል ያሉና ሌሎችም አካባቢያዊ ሰላም የማስከበር ተልዕኮዎችን ይደጉማል። የአፍሪካ ኅብረት ሊቀመንበር ሙሳ ፋቂ የአፍሪካ ሀገሮች ግን በአህጉሩ እየተንሰራፋ የመጣውን ሽብርተኝነት ለመዋጋት በጀት እንደሌላቸው ገልጸው የምዕራብ መንግስታትን ድጋፍ ጠይቀዋል። በዛሬው ውይይት ላይ የኬንያው ፕሬዝዳንት ኡሁሩ ኬንያታም ለታዳሚዎች ንግግር አድርገዋል። ሀገራቸው በሶማሊያው አልሻባብ ቡድን የሽብር ጉዳት ቢደርስባትም መንግስታቸው ሽብርተኝነትን ከመዋጋት አልቦዘነም ሲሉ ተናግረዋል። በውይይቱ ላይ አምባሳደሮችና ዲፕሎማቶች የተሳተፉ ሲሆን በኬንያ የዩናይትድ ስቴትስ አምባሳደር ካይል ማካርተር ዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባለፉት ሁለት ዓመት ብቻ ለአፍሪካ ለጸረ ሽብር ስራና ደህንነት የዋለ የ280 ሚሊዮን ዶላር እርዳታ ማድረጉን ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ